ብስራተ ተስፋ። ይህ ብስራተ ተስፋ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ይህ ፕሮግራም በኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ የምሥራች ድምፅ የመገናኛ ዘዴዎች እየተዘጋጀ በትራንስ ወርልድ ሬዲዮ ከደቡብ አፍሪካ የሚቀርብላችሁ ሳምንታዊ ፕሮግራም ነው። ውድ አድማጮች ለምናቀርብላችሁ ትምህርት ያላችሁን አስተያየት ለምሥራች ድምፅ የብስራተ ተስፋ ፕሮግራም አዘጋጅ የመልእክት ሳጥን ቁጥር 13 66 አዲስ አበባ ብላችሁ ብትጽፉ ይደርሰናል። ብስራተ ተስፋ ሰላም ሰላም! በዓለም ዙሪያ ሆናችሁ ይህን ብሥራት ተስፋ ራዲዮ ለምትሰሙ ሁሉ የእግዚአብሔር ሰላምና ፍቅር ይብዛላችሁ እንላለን። ይህ ብሥራት ተስፋ ሁልጊዜ በዚህን ሰዓት የሚተላለፍ የሬዲዮ ምርሃ ገብራችን ነው። ስለ እናንተ እግዚአብሔርን እጅግ አድርገን እናመሰግናለን። ባለፈው ሳምንት የእግዚአብሔር ልጅ መወለድን አብስረናል። ዛሬ ደግሞ የተወለደውን ሕፃን እግዚአብሔር ከአደጋ እንዴት እንደታደገ አብረን እንማራለን። እስከዚያው መዝሙር ሰምተን እንመለሳለን። ለዝማሪው አገልግሎት እግዚአብሔርን እጅግ አርገን እናመሰግናለን። ማቴዎስ ወንጌል ምዕራፍ ሦስት እግዚአብሔር ሲሰራ እንመለከታለን። ታሪክ ሲባል የሰው ልጆች ተግባር ሁሉ ምኞት፣ መፈተንና መወደቅን በጠቅላላ የያዘ ነገር እንደሆነ ይታወቃል። ይሁን እንጂ ብዙ የታሪክ ጸሐፊዎች ከታሪክ በስተጀርባ አንድ ኃይል፣ የታሪኩ ባለቤት እንዳለ አምኖ ለመቀበል ይቸገራሉ። ቢሆንም በአማካይ ፐርሰንት ከታሪክ በስተጀርባ አንድ አእምሮ ያለው ወይም ሰው ዘጋቢ እንዳለ ብዙን ጊዜ እንገነዘባለን ። መጽሐፍ ቅዱስ ታሪክን የሚመራው እግዚአብሔር እንደሆነ ይናገራል። ምናልባት አንዳንድ ጊዜ ሰዎች በታሪክ አጋጣሚ በመውደቃቸውና በመነሳታቸው ምክንያት ለመረዳት ይቸገሩ ሊሆን ይችላል። እግዚአብሔር በሥራ ላይ መሆኑን ከመጽሐፍ ቅዱስ ልንማር እንችላለን። ከማቴዎስ ወንጌል ምዕራፍ 2፥12 እስከ 23 ጀምሮ የእግዚአብሔርን ሥራ በኢየሱስ ሕይወት ታሪክ ውስጥ እንዴት እንደ ሠራ በእውነተኛ ስፍራዎች እንመለከታለን። መጽሐፍ ቅዱስ የያዛችሁ ማቴዎስ ወንጌል ምዕራፍ ሁለት ከቁጥር ዐሥራ ሁለት እስከ ሀያ ሦስት ያለውን አብረን እናነባለን። እንዲህ ይላል። ወደ ሄሮዶስም እንዳይመለሱ በሕልም ተረድተው በሌላ መንገድ ወደ አገራቸው ሄዱ። እነርሱም ከሄዱ በኋላ እነሆ የጌታ መልአክ በሕልም ለዮሴፍ ታይቶ ሄሮድስ ሕፃኑን ሊገለው ይፈልገዋልና፣ ተነሣ ሕፃኑንና እናቱንም ይዘህ ወደ ግብፅ ሽሽ፣ እስኪነግርህም ድረስ በዚያ ተቀመጥ አለው። እርሱም ተነስቶ ሕፃኑንና እናቱን በሌሊት ያዘና ከጌታ ዘንድ በነቢይ ልጄን ከግብፅ ጠራሁት የተባለው እንዲፈጸም ወደ ግብፅ ሄደ። ሄሮድስም እስኪሞት ድረስ በዚያ ኖረ። ከዚህ በኋላ ሄሮድስ ሰባ ሰገል እንደ ተሳለቁበት ባየ ጊዜ እጅግ ተቆጣና ልኮ ከሰባ ሰገል እንደ ተረዳው ዘመን በቤተ ልሔምና በአውራጃ የነበሩትን ሁሉ ሁለት ዓመት የሆናቸውን ከዚያም የሚያንሱትን ሕፃናት ሁሉ አስገደለ። ያን ጊዜ በነቢዩ በኤርምያስ ድምፅ በራማ ተሰማ ለቅሶና ብዙ ዋይታ፣ ራሔል ስለ ልጆቿ አለቀሰች፣ መጽናናትም አልወደደችም የሉምና የተባለው ተፈጸመ። ሄሮድስም ከሞተ በኋላ እነሆ የጌታ መልአክ በግብፅ ለዮሴፍ በሕልም ታይቶ ሕፃኑን ነፍስ የሚፈልጉት ሞተዋልና ተነሣ፣ ሕፃኑን እናቱንም ይዜ ወደ እስራኤል አገር ሂድ አለው። እርሱም ተነሥቶ ሕፃኑን እናቱን ያዘና ወደ እስራኤል አገር ገባ። በአባቱም በሄሮድስ ፈንታ ኤርካሊዮስ በይሁዳ እንደ ነገሰ በሰማ ጊዜ ወደዚያ መሄድን ፈራ። በሕልምም ተረድቶ ወደ ገሊላ አገር ሄደ። በነቢያት ናዝራዊ ይባል የተባለው ይፈጸም ዘንድ ናዝሬት ወደምትባል ከተማ መጥቶ ኖረ ይላል። በዚህ መጽሐፍ ውስጥ እግዚአብሔር የኢየሱስን ሕይወት ለማዳን በሕልም በመልአክ ሲሠራ እንመለከታለን። በዚህ ኢየሱስ ወደ ተለያዩ ስፍራዎች እየተመላለሰ መሆኑን ይነግራል። በዚህ ደግሞ የተወሰኑ ቦታዎች አስፈላጊ ናቸው። እስቲ እነዚያን ቦታዎች ከትንቢቱ ጋር አያይዘን እንመልከት። አንደኛው ቤተልሔም ናት። ኢየሱስ በተወለደበት ጊዜ ብዙ ቦታዎች ተጠርተዋል። ቤተልሔም አለ፣ ናዝሬት አለች፣ ግብፅ አለ። እነኚህን ሀገራት እግዚአብሔር ለራሱ ዓላማ ሲጠቀም እናያለን። የመጀመሪዋ ቤተልሔም ናት። ቤተልሔም የዳዊት ከተማ ናት። ኑሐሚንና ቤተሰቧ በረሃብ ጊዜ ቤተልሔምን ለቀው ወደ ሞዓብ ምድር እንደሄዱ የመጽሐፍ ቅዱስ ዘገባ ይነግረናል። ከኖሐሚን ወንዶች ልጆች መካከል አንዱ ሞዓባዊቷን ሩትን አገባት። ኑሐሚንና ሩት መበለቶች ሲሆኑ ወደ ቤተልሔም ተመለሱ። የሩት ውብ ታሪክ ሲተረክ የዳዊት ቅድመ አያት በቤተልሔም ወይም በእንጀራ ቤት እንዴት እንደነበረች ይናገራል። ስለዚህ ከዳዊት ልደት በኋላ ቤተልሔም የዳዊት ከተማ በመባል ትታወቃለች። ከኢየሩሳሌም በስተ ደቡብ አምስት ማይል ያህል ርቀት ላይ የምትገኝ ትልቋ ከተማ ሳይሆን መንደር ብቻ ነበር። እዚህ ነቢዩ ሚካ እንደተነበየው ኢየሱስ የዳዊት ዘር የሆነው ከድንግል ማርያም በቤተልሔም ከተማ እንደተወለደ ይናገራል። ሰባ ሰቃል የሚባሉ የምስራቅ ኮከብ ተመራማሪዎች የንጉሥ መወለድ ጊዜ በጥናት ሲያውቁ ሕፃኑን ንጉሥ ለመፈለግ ወደ ኢየሩሳሌም መጡ። ስለዚህ ሄሮድስ ኢየሱስ የት እንደሚወለድ ከመጻሕፍትና ከአዋቂዎች ሲሰማ በቤተልሔም እንደሆነ አወቀ ማለት ነው። ከዛም ሄሮድስ የምስራቅ ጥምኞቹን ወደ ቤተልሔም ሄደው በትክክል ወሬውን እንዲያመጡለት ፈቀደላቸው። ቢሆንም በእግዚአብሔር ጣልቃ ገብነት ለሄሮድስ ወሬውን ሳያመጡ ሲቀር ሄሮድስ እንደ ተቈጣ ታሪኩ ይናገራል። ኢየሱስን ለመግደል ሕፃናትን ሁሉ በጅምላ አስገደለ። ሄሮድስ ቤተልሔምን የሐዘን ከተማ አደረጋት። ይህም በነቢዩ በኤርምያስ አስቀድሞ ተተንብዮ የነበረ ነው። ያን ጊዜ በነቢዩ በኤርምያስ ድምፅ በራማ ተሰማ፣ ለቅሶና ብዙ ዋይታ፣ ራሔል ስለ ልጆቹ አለቀሰች፣ መጽናናትም አልወደችም የሉምና የተባለው ተፈጸመ ይላል። ይሄ በኢየሩሳሌም ከተማ ነው። ሁለተኛው ግብፅ ናት። ግብፅ ለብዙ እስራኤል ልጆች ወይም ለይሁዳ ዘር በታሪክ የመጠለያ ሀገር ናት። ለዮሴፍ ለማርያምና ለኢየሱስ ብቻ ሳይሆን ከአባታችን ከአብርሃም ጀምሮ ለያዕቆብ ለዮሴፍ ሁሉ እንደነበረ ኦሪት ዘፍጥረት ይናገራል። ከጥንት ጊዜያት ጀምሮ ግብፅ ታዋቂ አገር ነች። የጥንት ስልጣኔዎች ብዙ ታላላቅ ሐውልቶች በግብፅ ውስጥ ይገኛሉ። ግብፅ በመጽሐፍ ቅዱስ ታሪክ ውስጥ አስፈላጊ አገር ናት። አንድ ትልቅ ወንዝ ሙሉን ከኢትዮጵያ ተነስቶ ወደ ግብፅ አገር የሚፈስ ርዝመት ያለው የአባይ ወንዝ እዛው ይኖራል። አብዛኛው የአገሪቱ ክፍል በረሃና ሸዋማ ስለነበረ ይሄ ውሃ እነሱን ይመግባል። ነገር ግን በመካከለኛው የአገሪቱ ክፍል የሚፈሰው አባይ የግብፅ ሕዝብ የሕይወት ምንጭ ሆኖ ቆይቷል። መሬቱን ያጠጣል። የግብፅ ሰዎች በዚህ ለም ሸለቆ ውስጥ ለመኖር በቅተዋል። ብዙውን ጊዜ ግብፅን የመጠለያ አገር ብለው መጥራት ይቻላል። የመጽሐፍ ቅዱስ ዘገባን በምንመለከትበት ጊዜ አብርሃም ወደ ግብፅ የሄደው በፊልስጤም ረሃብ ስለነበረ ነው። የዮሴፍ ወንድሞች ዮሴፍን የሸጡት ቤተሰብን በሕይወት እንድታደግ እግዚአብሔር ዮሴፍን ወደ ግብፅ ቅድሚያ እንደወሰደ ታሪክ ይናገራል። ያ ዮሴፍ የተረዳበትና ራሱን ለነሱ ሲገልጽ ለወንድሞቹ የሰጠው ምላሽ ነው። እግዚአብሔር ቀድሞውን ወደዚያው አወረደው። ስለዚህ በዘፍጥረት መጽሐፍ እንደተዘገበው በሰባት ዓመት ረሃብ ግብፅ ለያዕቆብና ለቤተሰቡ የመማፀኛ ምድር ሆና ከርማለች። አሁን በኢየሱስ የመጀመሪያው ህይወት ውስጥ ግብጽ ለእግዚአብሔር ልጅ መሸሸጊያ አገር ሆነች። የጌታ መልአክ ለዮሴፍ ወደ ግብጽ እንዲወርድ ነገረው፣ ስለዚህ ሄደ። በሮማውያን ዘመን በግብፅ አሌክሳንድሪያ፣ ግብጽ ውስጥ ብዙ የአይሁድ ሰፈራ እንደነበረ ማስታወስ እንችላለን። በኤርምያስ ዘመን የተወሰኑት ስደተኞች ወደ ግብፅ ሄዱ። ያ ደግሞ ከክርስቶስ ልደት አምስት መቶ ዓመታት በፊት ነበር። ስለዚህ ዮሴፍ ወደ ግብፅ እንደ መሸሸጊያ አገር እንዲሄድ በታዘበት ጊዜ፣ በግብፅ ምድር የአይሁድ ሰዎች ሰፈር ነበረ። ወደዚያ አቀና። ሶስተኛዋና የመጨረሻዋ ናዝሬት ናት። በነቢያት ናዝራዊ ይባላል የተባለው ይፈጸም ዘንድ ናዝሬት ወደምትባል ከተማ መጥቶ ኖረ ይላል። ናዝሬት አስፈላጊ ከሆኑ የንግድ ከተማ ማዕከሎች አንዷ ናት። ሄሮድስ ከሞተ በኋላ የጌታ መልአክ ዮሴፍን ከግብፅ ወደ እስራኤል ምድር እንዲመለስ አዘዘው። የአይሁድ ንጉሥ ወይም ኢየሱስ በኢየሩሳሌም ወይም በዳዊት ከተማ በቤተልሔም ማደግ ተገቢ ነውና ወደ ናዝሬት ተመለሰ። ናዝራዊም ተባለ። ዮሴፍ ግን የሄሮድስ ልጅ በሱ ምትክ እየገዛ ወይም እንደነገሰ ስለነበረ ወደዚያው ለመሄድ ፈራ ይላልቃሉ ስለዚህ ጌታ ወደ ናዝረት እንዲሄድ በመልአኩ በኩል አዘዘው። ናዝረት በታችኛዋ ገሊላ በዮሴፍና በኢየሱስ ዘመን ጥሩ ከተማ ነበረች። ከናዝረት በስተሰሜን በኩል አንድ ሰው በጠራራ ቀን የሄርሞን ተራራ ማየት ይችላል። አንድ ሰው ወደ ምዕራብ ሲመለከት የቀርሜሎስ ተራራ ማየት ደግሞ ይችላል። ወደ ደቡብ በኩል በማየት ጥንታዊ የንግድ መንገድ የሄደበትን ኤስድራሎን ሜዳ ማየት ይችላል ማለት ነው። ስለዚህ ናዝሬት ለሁሉም ከተሞች አማካይ ከተማ ወይም አማካይ ቦታ እንደሆነች ታሪኩ ይናገራል። የአሕዛብ መንታ መንገድ ተብላ በትክክል ልትጠራ ትችላለች። ምክንያቱም ሁሉም ነጋዴዎች ወደ ናዝሬት ከተማ ወይም ወደ ናዝሬት አቅራቢያ በባህር መንገድ በመሪያ በኩል በሚታወቀው ዝነኛ ስፍራ ይጓዛሉ። ይህቺ ከተማ ምንም በሰዎች ዘንድ ትልቅ ስፍራ ባይኖራትም የዓለምን አዳኝ የሆነውን ክርስቶስን ለማሳደግ ተስማሚ ቦታ ሆና ተመረጠች። ነቢዩ ናዝራዊ ተብሎ ይጠራ ስለነበረ እዚያው እንደ ሰፈሩ መጽሐፍ ቅዱስ ይነግረናል። ኢሳይያስ 11 ከቁጥር 1 ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጥ ያፈራል ተባለ። ይህ ዘንግ የሚለው የዕብራይስጥ ቃል ኔትዝር ሲሆን ናዝራዊ የሚለው ቃል የመጣው ከዛ እንደሆነ ምሁራን ይናገራሉ። የእግዚአብሔርን ልጅ ውልደት ስንመለከት እግዚአብሔር በዘመኑ ሁሉ የበላይ ጠባቂ እንደሆነና በየትኛውም ቦታ የራሱን ሥራ መሥራት እንደሚችል ከታሪኩ ማየት እንችላለን። ምክንያቱም ቤተልሔም የሐዘን ከተማ እንደሆነች፣ ግብፅ የመጸኛ ሀገር ሆና ተገኘች፣ የአሕዛብ መንታ መንገድ የሆነችው ናዝሬት ደግሞ ለኢየሱስ የልጅነት መኖሪያ ሀገር ሆና ሰነበተች። እነዚህ ቦታዎች ቤተልሔም፣ ግብፅና ናዝሬት ትክክለኛ ቦታዎች ናቸው፣ እስከ ዛሬም አሉ፣ ወደፊትም ይቀጥላሉ። ስለሆነም እግዚአብሔር በታሪክና በእውነተኛው ስፍራዎች እየሰራ መሆኑን ማወቅ አለብን። ያኔ ያደረገ አምላክ በሕይወታችንም ቢሆን በሀገር ጉዳይ ላይም እግዚአብሔር በሥራ ላይ እንዳለ መረዳት ያስፈልጋል። ፈቃዱን አሁንም ያደርጋል ማለት ነው። እግዚአብሔር ባለህበት ስፍራ ሁሉ እየሠራ እንደሆነ እያየ ነው። ውድ አድማጮቻችን፣ እግዚአብሔር በዘመኑ ሁሉ በስፍራ ሳይወስን በሥራ ላይ እንዳለ ተምረናል። ወደፊትም እንደሚሠራ ተረድተናል። እግዚአብሔር አምላክ ይክበር ይመስገን። የዛሬውን ትምህርት በዚህ ላይ እናበቃለን። በሚቀጥለው ሳምንት የዚህን ቀጣይ ክፍል ይዘን እንቀርባለን። እስከዚያው የእግዚአብሔር ፍቅር የኢየሱስ ክርስቶስ ጸጋና የመንፈስ ቅዱስ አብሮነት ከሁላችን ጋር ይሁን። የዚህ መርሃ ግብር አዘጋጅና አቅራቢ እኔ ወንጌላዊ እንድርያስ ባሩዳ ሲሆን ከስቱዲዮ ባለሙያዎች ጋር በመሆን ነው። መልካም ሳምንት። ሻሎም በዚህ ፕሮግራም ላይ ያላችሁን አስተያየት ወይም ጥያቄ በመልእክት ሳጥን ቁጥራችን 1366 አዲስ አበባ በማለት ጻፉልን። እንዲሁም በሞባይል ስልክ ቁጥር 0944088425 እደግሞ አለው 0944088425 ደውሉልን፣ አጭር የጽሁፍ መልእክት ላኩልን። እንደዚሁም የመስራች ድምጽ ሬዲዮ በሚል የፌስቡክ ገጻችን፣ በቴሌግራም ቻላናችንና በዋትሳፕ ልታገኙን ትችላላችሁ።